የድርጅቱ የሰብአዊ እርዳታ አስተባባሪ ስቴፋን ብሪያን የመንን ወቅታዊ ሁኔታ አስመልክቶ ሰሞኑን በዩኤስ አሜሪካ ኒውዮርክ ለምክር ቤቱ እንዳስታወቁት በሀገሪቱ ወደ ሰባት ሚሊዮን የሚጠጉ ሰዎች ለከፋ ረሃብ አደጋ ተጋልጠዋል። ከረሃብ አደጋው በተጨማሪም በኮሌራ በሽታ የሚሰቃዩ የመናውያን ቁጥር ከጊዜ ወደ ጊዜ እየጨመረ መጥቶ አሳሳቢ ደረጃ ላይ መድረሱን ድርጅቱ አመልክቷል። በየመን አስራ ስድስት ሚሊዮን ሰዎች የውሃ አቅርቦት የማያገኙ ሲሆን አስራ ሰባት ሚሊዮን ሰዎች ደግሞ የሚቀጥለውን ምግባቸውን መቼ ና ጭቃ እንዴት እንደሚያገኙ እርግጠኞች አይደሉም ተብሏል። ጭካኔ የተሞላበት ግፍና የፍትህ መጓደልም ለየመናውያኑ ተጨማሪ የዕለት ተዕለት ፈተናዎች ናቸው ሲሉ ስቴፋን ብሪያን ያብራራሉ ዛሬ በሚሊዮን የሚቆጠሩ የመናውያን ተደራራቢ ስቃይ ተደቅኖባቸዋል እነርሱም የረሃብ አደጋ ስጋት በዓለም በስፋቱ ተወዳዳሪ ያልተገኘለት የኮሌራ ወረርሽኝ አለም እንዲቀጥል ባደረገው በየቀኑ በሚያጋጥም የነፃነት እጦትና ጭካኔ በተሞላበት ግጭት ሳቢያ የመጣ ኢፍትሐዊነት ናቸው እንደ ሰብአዊ እርዳታ አስተባባሪው ገለጻ ባለፉት ሁለት አመታት ችግሩን ለመፍታት በድርጅቱ በኩል የተደረጉ አንዳንድ ጥረቶች ቢኖሩም በሳውዲ ጥምር ጦር በሚደገፈው በሀገሪቱ መንግስትና በኢራን የሚደገፉት የሁቲ አማጽያን መካከል በሚካሄደው ጦርነት ሳቢያ ለውጥ ከማምጣት ይልቅ በሀገሪቱ የሚታየው ችግር እየጨመረ መጥቷል። በጎርጎረሳዊው 2017 በአንድ ወር ብቻ በሀገሪቱ የተፈጸመው የአየር ጥቃት በ2016 አመቱ ሙሉ ከተካሄደው ሶስት እጥፍ የሚልቅ ሆኖ ተገኝቷል። በአዝነ ወር መጀመሪያ ብቻ በጥቃቱ ስድስት ህጻናትን ጨምሮ አስራ ሁለት ሰላማዊ ዜጎች ተገድለዋል በጦር መሳሪያ በተደረጉ ግጭቶችም ከ2016 ጋር ሲነጻጸር ሀምሳ በመቶ ብልጫ ማሳየቱ ግጭቱ እየተባባሰ መምጣቱን ማሳያ ነው ተብሏል ስቴፋን በጉዳዩ ላይ ለውጥ አለመታየቱ አሳዛኝ ነው ይሉታል ባለፉት ሁለት ዓመታት በየመን በሚታየው የከፋ ሰብአዊ ጉዳት በጥልቅ አዝኛለሁ። እኔ እኔና የኔ ቡድን አባላት ከፍተኛ ጥረት ብናደርግም በዚህ ሊወገድና ሊሻሻል በሚችል አሳዛኝ ሰው ሰራሽ ቀውስ ላይ የረባ ውጤት የሚያሳይ ዘገባ ማቅረብ አልቻልንም። ያ ሀገሪቱን እያወደመ ነው። እንደ ዓለም አቀፉ የጤና ድርጅት ከጦርነቱና ከረሃቡ በተጨማሪ ጊዜ በማይሰጥ የኮሌራ ወረርሽኝ አማካኝነት አምስት ሺህ የመናውያን በተለይም ነፍሰ ጡር ሴቶችና የሚያጠቡ እናቶች በየቀኑ በበሽታው ይያዛሉ። ያም ሆኖ ግን አምሳ አምስት በመቶ የሚሆኑት የየመን የሕክምና መስጫ ተቋማት በጦርነቱ ከጥቅም ውጭ በመሆናቸው ተገቢ ሕክምና መስጠት አስቸጋሪ ሆኗል። በቀሪዎቹ የጤና ማዕከላት የሚሰሩ ወደ አንድ ነጥብ ሁለት የሚጠጉ የጤና ባለሙያዎች መምህራንና ሌሎች የመ መንግስት ሰራተኞች ካለፈው ታሳስ ወር ጀምሮ ወረሃዊ ክፍያቸው በመቋረጡ ስራቸውን በተገቢው ሁኔታ መከናወን እንዳልቻሉ ድርጅቱ ገልጿል። ያም ሆኖ ግን እስካሁን ችግሩን የሚያቃልል እርዳታ አልተገኘም ተብሏል። በየመን እየተባባሰ የመጣውን ሰብአዊ ቀውስ መከላከል ብሎም ማስወገድ የሚቻል ሰው ሰራሽ ችግር ቢሆንም ዓለም አቀፉ ማህበረሰብ በቂ ምላሽ ባለመስጠቱ በሚሊዮን የሚቆጠሩ የመናውያን ያለመፍትሄ የሰቆቃ ህይወት እንዲገፉ መደረጉ አሳዛኝና አሳፋሪ ነው ሲሉ ስቴፋን ይተቻሉ። ለሁላችሁም በተለይም ለጸጥታው ምክር ቤት በቀጥታ የምገልጸው ሁኔታው ምን ያህል ሊያሳፍረን እንደሚገባ ነው። በተፋላሚዎቹ መካከል የሚካሄደውን ጦርነት በማስቆም የእያንዳንዱ የመናዊ ፍላጎትና ህጋዊ ተስፋዎች እንዲሟሉለት ማድረግ ይገባ ነበረ። ያ ባለመሆኑ ድክመታችንን መቀበል አለብን። የየመን ቀውስ የፖሊሲዎች ስልቶችና ድርጊቶች ቀጥተኛ ውጤት ነው የሚሉት አስተባባሪው ላለፉት ሁለት አመታት የዘለቀውን ግጭት የሚያስቆም ፖለቲካዊ መፍትሄ እንዲመጣ ዓለም አቀፉ ማህበረሰብ ግፊት ማድረግ አለበት ሲሉም አስምረውበታል። በተባበሩት መንግስታት የየመን አደራዳሪ እስማኤል ኦልድ ሼክ ሐሚድ ደግሞ ከረሃቡ ከበሽታውና ከጦርነቱ ሌላ ሀገሪቱ አራተኛ ፈተና ይገጥማታል ባይ ናቸው። አልቃይዳንና አረቢያን ፔኒንሱላ የመሳሰሉ አሸባሪ ድርጅቶች መፈንጫ የመሆን። ከሁለት አመታት በላይ የዘለቀ የሚጠበቀው የየመን የእርስ በርስ ጦርነት በርካታ ሰብአዊ ቀውሶችን ከማስከትሉ በላይ ከ12 ሺ በላይ ሰዎችን ለህልፈተ ህይወት ዳርጓል።